ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት የሚያሰማውን የዛሬ የቅዳሜ ፕሮግራም ጀመረ። በኢትዮጵያ የሰላም እናቶች አምባሳደር በሀገሪቱ እየተዘዋወሩ ናቸው። ችግር ያለበት አመራር ላይ ያለው ነው ብለን የምናምን ስንነሳራችሁ ማለት ነው። ስለዚህ እነሱ አምነው የሚቀበሉ ከሆኑ የእኛን የሰላም መልእክት በስራቸው ያሉትን የአስተዳደርም ይሁን ህዝቡንም ይሁን ሁሉንም አካል በሰላም ነገሮችን ማከናወን ይችላሉ ብለን ስለምናምን ከነሱ ነው የሚጀምረው ወይዘሮ አዱኛ አህመድ ይባላሉ። የወላድ ሆድነውና ተንበርክከን ስንጠይቅ የግል በደል የለንም። የህዝቢ ህዝባችን እንዳይበደል ልጆቻችን የወለድናቸው ተምሮ አገር እንድመሩ በትልቅ ደረጃ እንድነሱ ብለን ስለምናለቅ እሺ ብሎ አመራሮቹን ይሰሙናል የሚል ተስፋ ትልቅ ተስፋለን። እኒህኛው ደግሞ ወይዘሮ ጃኖ ንጉሰ ይባላሉ ሁለተኛም ስስፈልይ ነው የምታምጠው አሁን ግን፣ እኛ ሰላምን ለማማጥ ዝግጅ ብለን ሰላምን አምጠን ወልደን ለእነሱ ቃል አስገድተን በየሄድንበት ክልል እነሱን አልቅሰን ቃል አስገድተን ለመሄድ ተነሳሳል። ወይዘሮ ገነት ታደሰ ናቸው እኒህኛው ደግሞ ሦስቱም ኢትዮጵያውያት እናቶች በመላ ኢትዮጵያ የሰላም መልእክት ለማስተላለፍ ዝውውር እያደረጉ ናቸው በሀገሪቱ ከሀያ ሁለቱ መካከል ሶስቱን አሁን ያዳመጣችኋቸውን አግኝተናል ውይይት ይኖረናል ከዜናው በኋላ እንደምናምሽታቸዋል ምና ምሽታቸኋል አድማጮች የምሽቱ አስተናጋጃችሁ አዲሱ አበበነኝ ብርሃን ኃይሉ ፕሮግራሙን ትመራልናለች የሰላም እናቶች መልእክት ከተላለፈ በኋላ ቀሪው ጊዜ እስከ ምሽቱ አራት ሰዓት የሙዚቃ ቃና ይረከብና ዘና እያላችሁ ታደምጡናላችሁ መልካም ምሽት እመኛለሁ ቀዳሚው ግን የዓለም ዜና ነው እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የቀድሞው የዩናይትድ ስቴትስ ፕሬዚደንት ጆርጅ ደብሊው ሃርበርት ዋከር ቡሽ በተወለዱ በዘጠና አራት ዓመታቸው ከዚህ ዓለም በሞት ተለይተዋል። በቤተሰባቸው ቃል አቀባይ መግለጫ መሠረት በፓርኪንሰንስና ሌሎች ሕመም ምክንያት በጽኑ ታመው ለብዙ ዓመታት በሆስፒታል ክትትል ሲደረግላቸው የቆዩት የቀድሞው የዩናይትድ ስቴትስ ፕሬዚደንት ቡሽ ትላንት ማታ ያረፉት ሂውስተን ቴክሳስ በሚገኘው መኖሪያ ቤታቸው ውስጥ ነው። ጆርጅ ደብሊው ቡሽ እንደ አውሮፓውያን ዘመን አቆጣጠር ከ1989 እስከ 1993 ዓ ም ድረስ ዩናይትድ ስቴትስን የመሩ 41ኛው ፕሬዚደንት ነበሩ። በ1989 ዓ ም መሪ ሆነው ከመመረጣቸው በፊት የቀድመው የዩናይትድ ስቴትስ ፕሬዚደንት በዓለሙና በአሜሪካ ፖለቲካ መድረክ በምርጫዎች ሲወድቁና ሲነሱ ቆይተዋል። በእርሳቸው አመራር ወቅት የሀገሪቱ ኢኮኖሚ እየወደቀ በመምጣቱና የሥራ አጡ ቁጥር በመብዛቱ በ1992 ዳግም ተመርጠው ወደ ዋይት ሃውስ ለመግባት ያደረጉት ጥረት አልተሳካላቸውም። በምርጫው ተሸንፈው ወጡ። በፕሬዝደንትነት በቆዩባቸው አራት ዓመታት ሚስተር ቡሽ በፓናማ ላይ ወታደራዊ ዘመቻ አዘው በወቅቱ የነበሩትን አምባገነን መሪ ማኑዌል ኖሪጋን ከሥልጣን አባረዋል። ኋላም የኢራቁ መሪ ሳዳም ሁሴን በነዳጅ ዘይት ሀብታሟ ኩዌት ላይ ወረራ እንዳያካሄዱ ለመከላከል ጦርነት መክፈታቸው ይታወሳል። ጆርጅ ደብሊው ሄርበርት ዋከር ቡሽ ሀገራቸውን ማገልገል የጀመሩት በወጣትነት ዕድሜያቸው ነው። በሁለተኛው የዓለም ጦርነት ወቅት የባህር ኃይል ተዋጊ ጀት በማብረር የጃፓን ኢላማዎችን ደብድበዋል። ያኔ ገና የ18 ዓመት ወጣት ነበሩ። በፕሬዝደንትነት ደረጃ ከመድረሳቸው በፊትም በተለያዩ ቁልፍ ሥልጣኖች አገልግለዋል። የዓለም መሪዎችና ፖለቲከኞች በፕሬዚደንት ቡሽ ከዚህ ዓለም በሞት መለየ የተሰማቸውን ሐዘን እየገለጹ ነው። ልጃቸውና የቀድሞው የዩናይትድ ስቴትስ ፕሬዚደንት ጆርጅ ቡሽ በመግለጫቸው ትልቅ ክብር ሊሰጣቸው የሚገባና አንድ ልጅ ከጥሩ አባት ሊያገኝ የሚችለውን ሁሉ የሰጡ ናቸው ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና ባለቤታቸው ሚሌኒያ በጋራ መግለጫቸው የአርባ አንደኛውን የዩናይትድ ስቴትስ ፕሬዚደንት ችሎታ አድንቀዋል። ወጣቶችን ለሥራ በማነቃቃት ትልቅ አስተዋጽኦ ያበረከቱ መሪ ነበሩ ብለዋል። የቀድሞ ፕሬዚደንት ጂሚ ካርተር እና ባለቤታቸው ሮዛሊንም በሟቹ ፕሬዚደንት አስተዳደር ወቅት ለዜጎች ነጻ አገልግሎት የሚሰጡ ሰዎች ሊበራከቱ ይችለዋል ሲሉ አወድሰዋል። የቀድሞ ፕሬዚደንት ባራክ ኦባማና ባለቤታቸው ሚሼል በበኩላቸው የመንግሥት ሥራ የተከበረ ለመሆኑ ምስክርነት የሚሰጥ ዘመን የታየው በሟቹ አስተዳደር ወቅት ነው ሲሉ ተናግረዋል። የሩሲያው ፕሬዝደንት ቭላዲሚር ፑቲን በበኩላቸው ሙሉ የሕይወት ዘመናቸውን ለሕዝብ የዋሉ መሪ ነበሩ ሲሉ አድንቀዋል። የሐዘን መግለጫዎቹ አሁንም ከያቅጣጫው እንደቀጠሉ ናቸው። ዋሽንግተን በኢራን ላይ የምታካሄደው ጫና የማሳደር ዘመቻ እየሠራ ነው። ይህም ቴህራን በእጅ አዙር የምትረዳቸውን ሚሊሻዎች በማገዝ አቅሟ መዳከም እየታየ ነው ሲሉ ምክትል የዩናይትድ ስቴትስ ፕሬዚደንት ማይክ ፔንስ ተናገሩ። ሚስተር ፔንስ ሲና አስተያየት የሰጡት የእስራኤል አሜሪካውያን ካውንስል ዓመታዊ ስብሰባ ሆሊውድ ውስጥ በተካሄደበት ወቅት ነው። በመጨረሻም የፈረንሳይ ፖሊስ የታገዱ አካባቢዎችን ጥሰው ባለፉ የተቃውሞ ሰልፈኞች ላይ አስለቃሽ ጋዝ የተጠቀመ ሲሆን ከአንድ መቶ በላይ የሚሆኑትንም ይዞ አስሯል። በግጭቱ ወቅት ስድስት ፖሊሶችና አስራ አራት ሰልፈኞች ጉዳት የደረሰባቸው መሆኑን ባለሥልጣናት አስታውቀዋል። ሻን ኤሊሴ በተባለው ታዋቂ የከተማዋ መንገድ ላይ የተቃውሞ ሰልፉን ያካሄዱ አንዳንድ ሰዎች ጎዳናው ላይ እንጨት በመከመርና ተቀጣጣይ ነገሮችን በመጫር ተሳትፈዋል ተብሏል። የግብር ጭማሪን በተለይም በነዳጅ ላይ የተጣለውን ታክስ በመቃወም የፓሪስ ነዋሪዎች ሰልፍ ሲወጡ በሳምንታት ጊዜ ውስጥ ዛሬ ለሦስተኛ ጊዜ መሆኑ ነው። ዜናው አበቅ ዜናውን አደመጥን። ቀጣዩ ውይይት ከሰላም አምባሳደር እናቶች ጋር በሀገር ዙሪያ የሚሰማው የእርስ በርስ ግድያ፣ ግጭትና ማፈናቀል አስጨነቀን የሚሉ እናቶች ለሰላም መስፈን በሀገሪቱ የታየው የዲሞክራሲያዊ ጅምር እንዳይደናቀፍ ለመማጸን ኢትዮጵያን ሊዞሩ ነው። መዞርም ጀምረዋል ከባህር ዳር መቀሌ መልስ ያነጋገርናቸው ሀያ ሁለት የሰላም አምባሳደር እናቶች አፋር፣ አዲስ አበባ፣ አምቦ እያሉ ሊቀጥሉ መሆኑንም ገልጠውልናል። እንዴት ተነሳሱ? እስካሁንስ ለተደማጭነት ያሳዩት ተስፋ ምን ይሆን? ምንስ እንቅፋት ያጋጥማቸው ይሆንም? ለጊዜው ከሀያ ሁለቱ ቅድም እንዳልኩት ሦስቱን አግኝተናል። ከትግራይ ክልል ወይዘሮ ጃኖ ንጉሠ ከአማራ ክልል ወይዘሮ ገነት ታደሰ ከኦሮሚያ ክልል ወይዘሮ አዱኛ መሐመድን ትዝታ በላቸው አነጋግራቸዋለች። እነሆ ዝግጅቱ። የሰላም አምባሳደሮች ኢትዮጵያውያን እናቶች በየክልሉ በመሄድ ስለ ሰላም ለመስበክ የተነሳችው ኢትዮጵያውያን ሴቶች፣ በቅድሚያ በጣም አመሰግናለሁ። እንኳን ደስ አላችሁም ላለው ይሄንን ስራ ለመጀመር በመነሳሳታችሁ ወይዘሮ ገነት ታደሰ ከአማራ ክልል ኖት፣ እንዴት ነው የተነሳሳችሁት? ሀሳቡን ያመነጨው ማን ነው? አነሳሳችን ከየክልሉ ግን ሀሳቡን ሲመነጭ እንግዲህ እኛ እናቶች ይህንን ቁርጠኝነት ከተሳሰብን በኋላ ይህንን የሚያስፈጽምልን በኢኮኖሚ በአንዳንድ ነገር የሚያግዘን የሰላም ሚኒስቴር በሀገራችን ላይ ተቋቁሟል። እሺ፣ እዚህ አዲስ አበባ ያሉት አምባሳደሮች የሰላም ሚኒስትር ጋር በመሄድ እኛ እንዲ እንዲህ አይነት ነገር አስበናል። ሀገራችን አንድ እንድትሆንልን፣ በሀገራችን ሰላም እንዲወርድ፣ ልጆቻችን ልንመክር፣ ባሎቻችን ልንመክር፣ መላው የኢትዮጵያ ነው ዳር እስከ ዳር የሃይማኖት አባቶች ጋር ሆነን ልንመክር፣ ይህን ሀሳብ አመንጭተናል። ግን ይህን ሀሳብ ስናመነች እኛ በጊዜ በጉልበት ራሳችን መስዋዕት ልናደርግ ነው። በፋይናንስ ደግሞ ይህንን ነገር ከበር ብታደርጉም ብሎ በማመልከት እዚህ ያሉት ሴቶች፣ ህጻናትና ወጣቶች ጽህፈት ቤት ይሄንን ፋይናንስ እነሱ እንዲያግዙን የትራንስፖርት ፋይናንስ እና የአልጋ ፋይናንስ እነሱ አመቻችሁ፣ በነሱ ባመቻችሁት መስመር ለእያንዳንዳችን ሲደወልልን ባሎቻችን፣ ልጆቻችን ቤትን አድርገን ከሌሎች የኢትዮጵያ ልጆች ከሌሎች ብሄር ብሄረሰቦች አትበልጡብንም። አቅማችን እስከፈቀደ ድረስ ሂደን ይህንን የአንድነት መዝሙር ሰብከን በሀገራችን ሰላም ይውረድ፣ ሁሉም ሰው አንድ ይሆንልን፣ በአንድነት እንደነበረው ይሁን። ሰላምን እናሱን እያለቀስን እናት መጀመሪያም ወንድ ነው የምታምጠው፣ ሁለተኛም ስትጸልይ ነው የምታምጠው። አሁን ግን እኛ ሰላምን ለማማጥ ዝግጁ ነን። ሰላምን አምጠን ወልደን ለእነሱ ቃል አስገብተን በየሄድንበት ክልል እነሱን አልቅሰን ቃል አስገብተን ለመሄድ ተነሳሳል። አመሰግናለሁ። እዚህ ድረስ ካስረዱኝ በጣም ነው የማመሰግነው። ወይዘሮ አዱኛ አህመድ እንዴት ነው የቡድኑ አባል ለመሆን እንዴት ተነሱ? ሰው ደውሎሎት ይግቡ አለ ወይንስ ካሁን ቀደም በስራ ከስራው ጋራ ግንኙነት አለው? ወይዘሮ አዱኛ እስቲ ያስረዱን፣ እንዴት ተቀላቀሉ ይህን ቡድን? ያው እንደሚታወቀው እንግዲህ ሰላም የሁሉም ጥያቄ ነው የሁሉምም ፍላጎት ስለሆነ እንማከርበትም ነበረ እንዴት አድርገን ነው መርዳት የሚችለው፣ እንዴት አድርገን ነው እየደፈረሰ ያለውን ሰላም ማስፈን የሚቻለው። ሁሉም እንግዲህ ሁሉም ጥረት ማድረግ ይገባዋል። በዚህ እንግዲህ አብራኝ ካለችው ከሌላዋ ከኦሮሚያ ተወካይ ጋር በመሆን ይህ ነገር የሚሰራ መሆኑን ስንሰማ ተሳትፈን የራሳችንን አስተዋጽኦ ማድረግ እንችላለን በሚል ነው እንግዲህ የተነሳሳል። በዚህ ጉዳይ ላይ የሴቶች ጉዳይ ሚኒስትርና የሰላም ሚኒስትር ጉዳዩን አቀናብሮት ማኔጅመንት ስለሚፈልግ በዚህ ሁኔታ እንድናልስ ተደረገ። ስብስቡ ፍላጎት ላይ የተመሰረተ መሆኑን ማወቅ ይቻላል ማለት ነው። ፍላጎት ላይ ነው የተመሰረተው። ግን የሀሳቡ ጠንሳሽ የሰላም ሚኒስትሯ ናቸው ማለት ነው። ወይዘሮ ጃኖ ንጉሰ እስቲ ያስረዱኝ፣ ከእርሶም ከትግራይ እየተሳተፉ ነው እና በዚህ ዝውውር እስቲ ያስረዱኝ፣ እንዴት ነው እርሶ የቡድኑ አባል ለመሆን የበቁት? እሺ እና ያው በየክልላችን ችግር አለ ምንም በከሱሉ ሁሉ በሀገራችን ኢትዮጵያ ብዙ ልቅሰና፣ ብዙ ችግር፣ ብዙ ስደት ስላለ እኛ በተሰበሰብነ ሁላ ምናድር እንዴት ነው የምናደርገው ይሄ እንዴት አድርገን ተረጋግተት ወደ አዲስ ደሄዳለን በማለት እኔ አሁን ለምሳሌ ያው አጋጣሚ ወደ ክልል ትግራይ ይገ ነበረ ለጉዳይ ደቃ ንስቴ ቢሮ ጠየቁሃትስ ምን ሆን ከአሁን በፊት ዱባርቴ ማለት የሀገራችን ያው ኑራ አካባቢ ድባርቴ ወጥቶ ብዙ ነገር አረግ ነበረና አሁን በድባርቴ ይመለስ አይችልም ብዬ አነጋገርኳት። ከዛ ያው ሌላም እየጠየቀ ነው ይህን ሀሳብ ጥሩ ነው ግን፣ እንዴት ብሎ ይሳካል፣ እንዴት ብሎ ሁሉም አብሮ ይመጣል ወይ በማለት እሷ ማሰበ ያው በፋን በቃ እየገፋፋነ ለዚህ ማለት ለሰላም ለእሳት እኳ እንትን እያለ በሰላም ከሆነ ለምን በቃ ቤታችን ትተን ሕይወታቸው ማጥተዋል ካሁን በፊት። ስለዚህ እኛ ደግሞ ለዚህ ታሪክ እውነት እንዳረግልን በእውነት በሆዳችን ያው ንጹሕ አድርገን የሚሄድ ሀገራችን ኢትዮጵያ መሰላም ትመለስ በማለት በቃ ደጋግመን በመደወል እነሱም በማገዝ ጉዳዩ ደቃ ርእስቴ በማገዝ ያው የክልላችን ከዚያ ተደዋውለው ኧረ እንደዚህ ያለ ነገር ያመጫችሁት ጥሩ ነውና ዞሮ ዞሮ አለ በፌደራል ደረጃ ተነሳስታችሁ በየ ክልሉ ልትሄዱ ከፈለጋችሁ ያው እኛም ዝግግል የለ የእናንተ ማን ደግሶ የለም እያለ ነው ሰላም ሚኒስቴር። ያው ተነሱ ስሉና ያው በደስታ ነው የተነሳ ነው። አልሐምዱሊላህ በጣም የሚደንቅ ነው። ይህ አይነቱ የሰላም አምባሳደርነት ምናልባት በኢትዮጵያ ለመጀመሪያ ጊዜ ነው ለማለት ይቻላል። እንግዲህ የመጀመሪያው ንግግራችሁ በባህር ዳር ነበር፣ ከዛ ደግሞ ወደ ትግራይ ሄዳችኋል። እንዴት አይነት ነው አቀባበሉ? ምን አይነት አቀባበል አገኛችሁ እስካሁን እታያችሁት ከሆነ? አዎ፣ እኛ ባህር ዳርም ብሆን ባህር ዳር መጀመሪያ ስንሄድ ይሄ በቃ በጣም ነው እንትን ያላቸው እንዴት ይሄን ነገር በቃ እንዴት አሰባችሁት? እንደት መጣችሁ? ራሱን አስተዳደሩም በሆን ህዝቡም በሆን እያለ ይስ በልቅሶ መጥቶ የማያውቅ ነገር ይህን ለያዩትናል። ሀገራችን ኢትዮጵያ አንድ የነበረ ወደ ብዙ ነገር ተከፋፍላለች። ይህን የመጣው የማንቀበለው ነገር የለም። እኛም ሆጎናችንን ለሰላሙ አለን። ከጋር ምንም ማንረጋዳው ነገር የለም ትልቆቹ የሃይማኖት መሪ ተነስተው ነበር ጠይቀዋል። አሁን እናንተን ቀድማቸኋል። እናት ናት የምትቀድምና የእናት ሆድ ነው መጀመሪያ ሁለመና ምጎዳ ብለን ስንጠይቃቸው ስናለቅሱ፣ ተንበርክተን በጣም ነው ያለቀሱ። በጣም ነው ያለቀሱ። ህዝቡ ሳለቅስ ንባህን ለመቆጠብ አይቻልም። ሁሉም አንድ አይነት ነው። የለያቸው ነገር ምንም ምንም ነገር የለም። በጣም ነው ራ ወይዘሮ ገነት እንግዲህ ቀጥሎ በሄዳችሁት በትግራይ መልስ እስተምታገኙ ድረስ የክልሉን ምክትል ፕሬዚደንት ዶክተር ደብረ ጽዮን ገብረ ሚካኤልን ቆማችሁ ነው ለሰላም የተማጠናችሁት። ያገኛችሁት መልስ ምን ነበረ? ረክታችኋል ወይ? አዎ እንግዲህ እንደ እናንተ በሚዲያ ምናልባት እንደተከታተላችሁት በስነ ስርአት ነው አቀባበል የተደረገልን ከኤርፖርት ጀምሮ። በኋላም ከሳቸው ቢሮ ገባን በአስተባባሪዎች አማካኝነት። እኛ አላማችን ስለሆነ ቃል ገብተናል ካልተባለ እኛ አንቀመጥም አላማ አድርገን የተነሳ ነው ነው። እሳቸውም ያው ቁመው ነው የተቀበሉ እሳቸውን። በበኩላችን ረክተናል ነው የምንለው። ጥሩ ነው አንድነታችን ደስ ብሏቸዋል። ወደ መግባባት የደረስንበት ሁኔታ አለ። ያው መጀመሪያ ያው ትግራይ የሰላም ሀገር ናት። እኛ ሰላም ነው ያለ ጸበም የለብንም። ተሞክሮ ከኛ አልተወስዶ ይገባል እንጂ ያ ሰላም የጎደለበት ሀገር አይደለም በሚል ባረዳድ ችግር ትንሽ ነገሮች እንከን ነበሩበት። ወዲያው ግን ያው ተቀልብሶ እኛም ያለን ሁኔታ ነው በተባለውም የሰላም ሀገር ነበር። ታገያዎች የመንጹበት ምንም እንኳን ብሔር ብሔረሰቦች ቢታገሉም የመጀመሪያው ጥንስስ ሀገር ትግራይ ስለነበረ ስለምናውቅ በዛ ተግባርተን በጥሩ ሁኔታ ነው። እንግዲህ የተለያየ ነው እና ተማሪዎችን በተለያየ አፈጉባኤ ውስጥ ይደናል። በጥሩ ሁኔታ ነው የተቀበሉም ፕሬዚዳንቶችንም አማክረናል። ትግራይ የነበረው ድባብ በአጠቃላይ ደስ የሚልና ወደ አንድነት ነው የሚመስለው። መልካም። ወደ ወይዘሮ አዱኛ አህመድ ልሂድ ከኦሮሚያ ወደ መጡት የሰላም አምባሳደር። እንግዲህ የአሁኑን የኢትዮጵያ የሰላም እጦት የተመለከትን እንደሆነ ከምንጊዜውም የተለየ ነው። ህዝብ ለህዝብ ግጭት አለ፣ ወጣቶች በጭካኔ መገዳደል አለ። የአገዳደሉ ሁኔታ እናንተ ራሳችሁ በባህር ዳሩ መድረክ ላይ እንደገለጻችሁት በኢትዮጵያ ታሪክ ምናልባት በቅርብ ጊዜ ታሪክ ታይቶም የማይታወቅ አይነት የጭካኔ አገዳደል ነው። ከናንተ በተጨማሪ መንግሥት ምን ቢያደርግ ይበጃል ብላችሁ ታስባላችሁ? የተቀሩት ለምሳሌ የሃይማኖት አባቶች፣ የሀገር ሽማግሌዎች ሰላምን ለማስፈን በዚያች ሀገር፣ ምክንያቱም በአንድ በኩል በጣም ተስፋ የሚታይበት አገር ነው። ለመጀመሪያ ጊዜ የሀገር መሪዎችና ተቃዋሚዎች ተገናኝተው በሰላም የሚወያዩበት ጊዜ ነው። በሌላ በኩል ደግሞ ባልታወቀ ምክንያት ብዙውን ጊዜ ሰውን የሚያጋጩ አሉ ይባላል። እነማን እንደሆኑ ግልጽ አይደለም። በዚያ ምክንያት ሕዝብ እየተፈናቀለ ነው። በጣም በጭካኔ ሰው እየተገዳደለ ነው። በኢትዮጵያ ዙሪያና ሌሎችስ እነማን ናቸው? ይሄን ነገር ማብረድ ያለባቸው ማን ቢያግዛችሁ ደስ ይላችኋል? እንግዲህ ሰላም የሚደፈርስ ሲሆን በጣም የምትጎዳውና የምትጨነቀው ሴቷ ናት። ሴቷ ደግሞ ቤት ውስጥ ካሉት ህጻናት፣ ከባሏ፣ ከአባቷ እንዲሁም አገሪቷን ብናይ ሀምሳ ፐርሰንት ወይም ከሀምሳ ሚሊዮን በላይ የሚሆኑት ሴቶች ናቸው። ይሄ ማለት እንግዲህ የእያንዳንዱ ወንጅ ያነሳሻቸው የተነሱት ጉዳዮች ሰላምን በተመለከተ የሚያደፈረሱ ጉዳዮች ሲመጡ ቀጥታ የሚጎዳው ሴቷ ስለሆነ ይሄን ጉዳይ እንደ አገር እኛ ከዘጠኝም ክልሎች የተወጣጠኑ ሴቶች በጥቂቱ የምንሰራ ከሆነ ይሄ እየተባለ ያለው ስጋት ሰላም መደፍረስ በአቅማችን ሰርተን እንቀንሰዋለን፣ ከቻል እናቀፈዋለን የሚል ሰላምን አንግበን ነው የተነሳ ነው። በዚህ ላይ እንግዲህ ማን ሊረዳችሁ ይችላል? እንዴትስ ቢሆን ነው የሀገሪቷ ሰላም ሊመጣ የሚችለው ለሚለው ጥያቄ የድሮ የአናኗር ዘይጃችን ሲመጣ ነው። ሶሻል ቫሉ የምንለው ማለት ነው። እዚህ ሀገር ላይ ስንኖር እያንዳንዳችን የራሳችን የሆነ ሃይማኖት አለ፣ ባህል አለ፣ የአናኗር ሁኔታ አለ። ያችን የድሮዋን የአናኗር ሁኔታችን እያንዳንዱ ኢትዮጵያዊ ይኖርበት የነበረውን ብናመጣ ሁሉም ሁሉም በሰላም ተክቶ ይመስላል። ሽማግሌውም ሃይማኖት አባቱም ወጣቱም ሴቱም ወንዱ ተነስቶ ሰላም ለሁሉም ነገር ለምሳሌ ፍትህ ፍትህ ይባላል። ፍትህ ያለ ሰላም ሊመጣ አይችልም። ምናልባት ፍትህ ከመጣ በኋላ ሰላም ሊመጣ ይችላል። ተመጋጋቢ ናቸው ጉዳዮቹ። ነገር ግን ሰላም በሌለበት ሁኔታ የሚፈለገው የኢኮኖሚ ሊሆን የዲሞክራሲ ሊሆን የተለያዩ ጉዳዮችን ማከናወን ስለማይቻል እኛ ይዘን የተነሳ ነው ሰላም የሚለውን ጉዳይ እና ሊከሰቱ የሚችሉትንም ጉዳይ ለማስቆም ነው ትልቁ አላማው ማለት ነው። ይሄ ሊሆን የቻለበትን ምክንያት ከዚህ ሁሉ ማህበረሰብ ውስጥ ትልቁን ፐርሰንት የምትወስደው ሴት ናት፣ ሴት ናት በይበልጥ ልትጎዳ የሚችለው ይሄ ደግሞ እውነታም አለ። የትኛውም ዓለም ብንሄድ ለጉዳዮች ችግር ሲከሰቱ ተጠቂ የምትሆነው ሴት ናት፣ ሴት፣ ሕጻናት፣ አዛውንቶች እንደዛው ከተዋረድ ማየት እንችላለን። ስለዚህ መንግስትም የራሱን የሆነ አቋም ይዞ ባለበት ሁኔታ አሁን እየታየ ያለውን ፍቅርና መቻቻልና ወደ ጥሩ ጎዳና እየሄድን ያለንበትን ሁኔታ ማስፈን ይቻላል። የእኛን ጉዳይ ካየፊት የኛ የሰላም አምባሳደሮች የሚሰሩት ቀድሞ በመንግስት አካሎች ላይ ነው። በመንግስት አካል የወሰደውን አደራ ተረክቦ ይሄንን ህዝብ ማስተዳደር እንዳለበት የድሮውን የድሮን ያለማባችንን አምጥቶ ለህዝባችን ማሰራጨት እንዳለበት ከስሙ ማለት አመራሮችን በዚህ ሁኔታ መሄድ እንዳለባቸው፣ ይህን ይዜን የመጣነውን የሰላም አደራ ወስደው ለእያንዳንዱ ህብረተሰብ ማሰራጨት እንዳለባቸው። ለምን ህዝባችን ችግር የለበትም። በአሁኑ ሰዓት በዚህ ባለለም ችግር ያለበት ችግር ያለበት አማ ችግር ያለበት አመራር ላይ ያለው ነው ብለን ነው እኛ የምናምነ ስንነሳ፣ ራሱ ማለት ነው። ስለዚህ እነሱ አምነው የሚቀበሉ ከሆነ የኛን የሰላም መልእክት በስራቸው ያሉትን የአስተዳደርም ይሁን ህዝቡንም ይሁን ሁሉንም አካል በሰላም ነገሮችን ማከናወን ይችላሉ ብለን ስለምናምን ከነሱ ነው የምንጀምረው። ከዛ በኋላ ወረደን ደግሞ እስከ ሃይማኖት አባት የሀገር ሽማግሌዎች፣ እነሱ ላይ ደግሞ መተን ስንሰራ የድሮ ባህላችንን የድሮ የአኗኗር ዘይቤያችን መምጣት አለበት። ህጻናትን ቤተሰብ ላይ ሲያድጉ በግብረ ገብነት ማደግ አለባቸው። ይሄ የሚዘውን ከሆነ ድሮ አለ የሚባል ብቻ ሳይሆን የነበረውን ሁኔታ መመለስ እንችላለን እና አሁን እየሰማን ያለነውን የክፍፍል የሚሆን ሌሎች ሌሎች በጣም ለህብረተሰባችን ምቹ ያልሆኑትን ያኗኗር ዘዬዎች ማቆም እንችላለን። ደግሞ ማቆምም ይቻላል። ለዚህ ደግሞ ምንም አይነት የፖለቲካ አቋም ይዞ መለፋት አያስፈልግም። ሰላም ለሁሉም፣ ለፖለቲካውም ሰላም ያስፈልጋል። አንድ ሰው የሚፈልገውን የፖለቲካ አቋም ማራመድ የሚፈልግ ከሆነ ሰላም ከሌለው ያችን የፖለቲካ አቋም ማራመድ አይችልም። ስለዚህ ትልቁ ማለት ነው ሰላም ነው። ሁሉንም ሁሉንም ነገር ለማከናወን ሰላም ያስፈልጋል ብለን ነው አንድ ላይ ተሰብስበን እየሄድን ያለ ነው። ስለዚህ መንግስትም፣ እኛ የሰጠነውን አደራ ተቀብሎ እንደሚያከናውንና በተባለው መንገድ እንደሚሰራበት እርግጠኞች ስለሆነ ነው ወጠን እያገለገልን ያለ ነው። በጣም ነው የማመሰግነው፣ ወይዘሮ አዱኛ አህመድ። እንግዲህ ካነሷቸው ነጥቦች እንደው የኢትዮጵያ ሴቶች ልጆቻቸውን ለጦርነት ለእስር፣ ለስደት ሲገብሩ ለረጅም ዓመታት ረጅም ዓመታት ተቆጥረዋል። አሁን ያለው የፖለቲካ ክፍተት ትንሽ ሻል ያለ ነው የሚሉ አሉ። እናንተም እንድትዘዋወሩ ምናልባትም ይሁንታው መኖሩ የሚያመሰግኑ አሉ። ወይዘሮ ገነት ታደሰ እዚህ ላይ የሚያክሉት ነጥብ አለ? አዎ እንግዲህ ከዚህ ላይ የማነሳው መጠን ተነሳሽነቱ እኛ ቢኖረንም እንደ ሀገር የልጆቻችን ሁኔታ ቢቆረቁረንም የወገናችን ሁኔታ ቢቆረቁረንም ይሄ ይሁንታ ባይኖርና ሀገር ሀገር ተዘዋውረት ለመንቀሳቀስና ለትራንስፖርት ላንዳንድ ነገር ለሚሆን የኢኮኖሚ ችግር ነበረብን። ይሁንታ ኑሮ ይሄ የሰላም ሚኒስቴሩ ይሄንን ነገር ባይሸፍንልንም አለማችን ይደናቀፍ ነበረ የሚል እምነት አለን እና ይሁንታውና ያለው ዲሞክራሲ ጥሩ ነው። እኛ የወሰነውን ቁርጠኝነት እንዳለ ሆኖ አንድ ሰው በአሁኑ ሰዓት ይሄንን ቁርጠኝነት አድርጎ ለሀገሩ ለወገኑ መነሳት ትልቅ ነገር ነው ብለን ወስደናል። ይሄ እንዳለ ሆኖ ይሄ ዲሞክራሲ ደግሞ ለእኛ ተሰጠን። ይህን ጋር ማግኘታችን ደግሞ ከሁሉም በላይ ደስ አሰኝቶን ይሄው ለነጻነት ለአንድነት ለልጆቻችን ደግሞ አይዛችሁ፣ በርቱ ተመልታችሁን ተማሩ፣ አገራችን ከትልቅ ደረጃ አድርሱ። እኛም እናቶቻችሁ እናንተን ስናሳድግ አልቅሰናል፣ ስናረግዝ አልቅሰናል። ዛሬ ግን እናንተ ደግሞ ከትልቅ ቦታ ላይ ደርሳችሁ ሀገራቸውን እና ቤተሰባችን እንድትረዱ ነው የምንፈልግ እንጂ እናንተ እንድትሞቱብን አንፈልግም፣ ብለን አልቅሰን ስንነግራቸው እነሱን እያለቀሱ ሰላምን ለማስፈን ሁሉን በጥረት ላይ ስላምን እንግዲህ ውጤትን በዛራ ብናየው ደስ ይላል። እስቲ በመጨረሻ ሁላችሁንም የምጠይቀው ከወይዘሮ ጃኖ ንጉስ ጀምራለሁ። ያላችሁ ተስፋና ስጋት ምንድን ነው? ይሄንን የያዛችሁትን ጉዞ በተመለከተ እስካሁን ያገኙት ተስፋ ደግሞም ስጋትም ካለ ስጋቶም ቢያጋሩኝ። ወይዘሮ ጃኖ እሺ። ተስፋችን ሁሌም አናጣም ነው። የናስወድ እያለቀሰ የተንበርክ ካስጠይቅ ለሀገርና ለሰላም ብላ ነው የምል ተስፋ ልጆችም ሆነ በህገ መንግስት ውስጥ ያሉ አመራሮች ይሰሙናል። እነዚህ ወላድ ሆነው ነውና እንስማቸው። አባባሌ ብዙ ልዩነት የሌለው ነገር ምንም፣ ወደ ቁም ነገሩ ስትገባ ቁጭ ብለህ ስታስበውም ይሄ ነው። እንደዚህ ያለ ነው ማጣላቸው ስለማይባል ይሄ እንደ ቤት ቤት ጨዋታ የልጅ እንጂ ትልቅ የፖለቲካ ችግር የለለው መሆኑ ግን መሀል ላይ የማንሰው ኬለ ነው ማይባል ስለሆነ እሱም ራሱ እኛም ስንበረክት ስናለቅስ ባርስልና ያርስልናል እነሱም ያምንናል የወላድ ሆድነውና ነውና ከንበርክተን ስንጠይቅ የግል በደል የለንም። የህዝብ ህዝባችን እንዳይበደል ልጆቻችን የወለድናቸው ተምሮ አገር እንድመሩ በትልቅ ደረጃ እንድነሱ ብለን ስለምናለቅ እሺ ብሎ አመራሮቹን ይሰሙናል፣ የሚል ተስፋ ትልቅ ተስፋ አለን። ስጋቱ ምንድን ነው? ማን ብይለን ሆን አላህ ለሁላችን በጠና እንደወጣ ነው። ሁሉ ሰምቶ አንድም ሳይበጠብጠን ያለ ግልና ይሆን ወይ? ካልሆነ በስተቀር እስካሁን ከሁለቱ ክልሎች አልሐምዱሊላህ ብለናል። አንዳንድ ነገር እንድቆዩም እኛም እናንተ ጋር ጋር እንጓዝ፣ ልባችን እናንተ ጋር ተጉዟል። ስልነ በጣም ደስ ስል ያለነ አሁንም በሆን ግን ያቺ ስጋት ግን ሁሉ እንደ ሁለቱ ክልል ብመጡ አሁን ይመጡልለ ይሆን ወይ፣ እሺ ይሉለ ይሆን ወይ ካልሆነ በስተቀር እስካሁን ትልቅ ስጋት የለም። እንደም ሰው ምን እርግጠኛ ሆነን የተነሳል እኛም እስካለን ድረስ ይችል ስተምታርጡ ይሄ ሲ ብለን አንመለስም። ከዛ ያው የሀይማኖት አባቶች አሉ፣ የሀገር ሽማግሌዎች አሉ። ማንም ብሎት ማንም ደንበርም በሆን በአመራር ላይ ምሁሮች ባልብዝነ እኛ እንደዚህ ብለን ስንሄድ መሀል ላይ ምሁሮች ባልብዝነ የምላለን። በጣም ጥሩ ወይዘሮ ገነት እርሶንም ተመሳሳይ ጥያቄ ጠይቆታለሁ፣ ግን አንድ ነገር ላክል አንዳንድ ሰዎች ምንድን ነው የሚሉት እንደው ይሄ በየአካባቢው የሚካሄደው ግጭት ሆን ተብሎ የፖለቲካ ጥቅም ፍለጋ ከሆነ ፍሬ አልባ ነው የነሱ የነዚህ ሴቶች ጥረት የሚሉ አሉ። ለዚህ ምን ይሉኛል? የሚያዩትስ ተስፋ ምንድን ነው? እሺ ለመጀመሪያው ጥያቄ ተስፋችሁ ምን ይመስላል፣ ስጋታችሁ ስለተባለ ተስፋችን እንግዲህ አሁን ባየነው ሁኔታ ብቻ ሳይሆን መጀመሪያም ስንነሳ ተስፋ ይዘ ነው የተነሳ እንግዲህ ይህን ታሁን ካገኘ ነው የወለድናቸውን ልጆች እና በአካባቢ የሚኖረውን ሰው ይህንን የሰላም ጥሪ የምንሰብክ ያለ እና ተሳው ጥሩ ነው፣ ወደፊት ምንደርስበትም ጥሩ ነው። እንደ አጠቃላይ የምናየው ነገር ከአሁኑ ጋር አቀናጅተን ስናየው ራይዘ ነው ምንጓዝ። ስጋቱ አሁን እንዲሁም ይሄ ስጋት ያልሽው ከአሁኑ ጥያቄ ጋርም በመጨረሻ ከመታሹ ጋርም ይመሳሰላል። ምንም ቢሆን ሁሉም ነገር መቶ ፐርሰንት ተሰኞች ነን ብለን አልለሰው። እኩይ ተግባርም እንደሚኖር ጥርጣሬና ስጋት ይኖረናል። ለምሳሌ አንድ ሀገር ስንሄድ ምን ያህል ሄደናል የሚያነሳችን ልን ኮርዲኔት የሚያደርጉ በአካባቢ የሚኖሩ ተወካዮች ይኖራሉ። በዛም ሰዓት ላይ ያን ነገር እንዳናካህት ምን ያጋጥመን ነውን? አሁን ከዚህ ምን እንደሚሆን ማን እንደሚያደርገው አናውቅም። እናንተም እንደምታውቁት ሰው ይሞታል ተብሏል። አዎ ሰው ይሞታል እናያለን። ያን ግማን እንዳደረገው ብናውቀው አድራጊውን ይዘን የሁሉ ባለፈ አልነበር። አሁንም ከዚህ ስጋት ላይ ይሄን ጣልቃ የማስገባት ስጋት አለ። ሙሉ በሙሉ መቶ ፐርሰንት በተስፋ እንጓዝም፣ ስጋትን ተንብቀን ነው የምንጓዘው። ይሄን ደ አመሰግናለሁ። ወይዘሮ አዱኛ በመጨረሻ ይሄ ተልኳችሁ መቼ ነው የሚያልቀው? እንግዲህ ዘጠኙንም ክልሎች እንደምትዞሩ ነው እየገባን ካለቀስ በኋላ ይሄ ከተጠናቀቀ በኋላ ወደ የማህበረሰባችሁ ተመልሳችሁ ለማድረግ ያቀዳችሁት አለ? እንደሚታወቀው ያለው በሀገሪቷ ላይ ያለው ለውጥ ተስፋ የሚሰጥ ለውጥ ነው። እኛም እየሰራን ያለነው የሰላም ተልእኮ በዚህ ለውጥ ውስጥ ትልቅ ምዕራፍ እንደሚሆን አምነን ነው የገባንበት። ይሄ እየሰራችሁት ያላችሁት የሰላም ተልእኮ ደግሞ አንዳንዶች ላይቀበሉት ይችላሉ የሚል ነገር አለ ተብሎ ለተነሳው ጥያቄ እየሄድንበት ባየ ነው በሰራ ነው ስራዎች ሁላ አባቶቻችን፣ እናቶቻችን፣ መሪዎች ያነጋገርናቸው ሁላ ሲቀበሉና እንደውም በጸጸትና በትልቅ ስሜት ነው። እያነሳናቸውን ጉዳዮች ላይ አይተቀበሉም። ከዚህም ዋልተ ደግሞ በተግባር በአካል ያልተገናኘናቸውም ቢሆኑ መንግስታችንም ባሎቻችንም ልጆቻችንም ወጣቶችን የእኛን ተልእኮ እንደሚወስዱ ተስፋ እናደርጋለን። ይህን የምንልበት ምክንያት ደግሞ ትልቅ የሆነው የማህበራዊ መስተጋብር ወይ ደግሞ ሶሻል ቫሊ አለን ሽንግልና አልጠፋም አለ። የሃይማኖታት እህል ደግሞ ሀይማኖቶች ኢትዮጵያ ውስጥ ያሉት ሃይማኖቶችም ከዚህ ስርአት ውጭ ስላልሆኑ ይህንም የኛን ተልኮ ወስደው ተግባራዊ እንደሚያደርጉ ባለሙሉ ተፈኞች ሆነን ነው ከቤቶቻችን ልጆቻችንን፣ ባሎቻችን ትተን ለረጅም ቀን የዚህ ሰላም ጉዞ እናከናወን የወጣ ነው ማለት ነው። መቼ አቆማል? መቼ ትጨርሳላችሁ? ለተባለው ከዚህ በኋላ ሰባት ክልሎችና ሁለት የከተማ መስተዳድሮች ይቀሩባል። እነዚህ አከናውነን ስንገባ እያንዳንዳችን ወደ ክልሎቻችን ስንመለስ ደግሞ ክልላችን ላይ የሚመለከተን ጉዳይ ያሁን የሰላም ጉዳይ ይዘን ካሉት አካሎች ጋር በሰላምና በባለው አካሄድ ከመንግስታችን ጋርም ሆነ ጉዳዩን የሚሰራበት ጉዳይ መሆኑን ከወዲሁ ልናሳውቅ ይወዳለን። እናመሰግናለን። በጣም ነው የማመሰግነው። ከተቀሩት የእናንተ አባላትም ሌሎችንም ለማነጋገር እንሞክራለን። ትልቅ ስራ ነው የያዛችሁት። ወይዘሮ ገነት ታደሰ ከአማራ ክልል፣ ወይዘሮ ጃኖ ንጉሰ ከትግራይ ክልል እንዲሁም ወይዘሮ አዱኛ አህመድ ከኦሮሚያ ክልል የሰላም አምባሳደሮች፣ ኢትዮጵያውያን እናቶች ሰላምን የምትሰብኩ በጣም እናመሰግናለን። ስለ ጊዜያችሁ ስለ እኔም ትዝታንም እንግዶቿንም አመሰግናለሁ የጀመሩት የሰላም ጥረት የተሳካ እንዲሆን ተስፋችንም ምኞታችን እንገልጣለን ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው የመዝናኛው ጊዜ ደርሷል የሙዚቃ ቃና በደሳ ላይ መኮንን እነሆ Time goes by, so slowly, time goes by, so slowly. ሰላም ሰላም ሰላም ጤና ይስጥልኛ የተከበራቸው ሙዚቃ ቃና አድማጮች በያላችሁበት የክብር ሰላምታ ይድረሳችሁ። በዛሬ የሙዚቃ ቃና ፕሮግራም የተለያዩ ምርጥ የሆኑ ዜማዎችን ነው ይጀላቸው የቀረብኩት። መልካም ድምጫ እየተመኘውኝ እየሰማችሁ ያለው አንጋ የተሰኘውን የማዶናን ዜማ ነው። እንደ ኤሮፓውያን አቆጣጠር በ2005 ዓ.ም በወጣው ኮንቨንሽን ኦን ዘ ዳንስ ፍሎር ከተሰኘው የማዶና አስረኛ የስቱዲዮ አልበም ውስጥ ሀንጋፕ የተሰኘውን ዜማዋን ነው እያደመጥን ያለ ነው። የፓኳን ንግሥት የማዶናን ሃንጋብ የተሰኘውን ዜማን ነበር እያደመጥ ነው። ቀጥለን የምናደምጠው ዜማ አብታውን ፋንክ የተሰኘ ሲሆን ቡርኖ ማርስ ከማርክ ራንሰን ጋር በመሆን ነው የሚጫወቱት። አብታውን ፋንክ እናው With Saint Laurent, gotta kiss myself. I'm so pretty. I'm too hot. Got the police and the fireman I'm too hot. hot, hot Make a dragon roll and retire. Man, I'm too hot. hot, hot Say my name, you know who I am. I'm too hot. hot, hot and my band about that money. Break it down, girls. Hit you, hallelujah. Woo. Girls, hit you, hallelujah. Woo. Girls, hit you, hallelujah. Cause uptown funk don't give it to cuz uptown. Hallelujah, girls have to hallelujah እንግሊዛዊ የሙዚቃ አቀነባባሪ ማርክ ሮንሰን እና አሜሪካዊ ድምፃዊ ቡርኖ ማርስ አፕታውን ፋንክ እያሉ በጋራ የተጫወቱትን ዜማ ነበር ያደመጥነው። ይህ ዜማ የተለቀቀው እንደ አውሮፓውያን አቆጣጠር በ2015 በአርሲኤ የቅጂ ካምፓኒ አማካይነት ሲሆን ዜማው እንደወጣ ለ14 ተከታታይ ሳምንታት የቢልቦር ሰንጠረዥ ላይ የአንደኝነትን ደረጃ ይዞ መሰመቱ የሚታወስ ነው። ወደ ቀጣዩ ዜማ ስንሸጋገር ስትሮንገር የተሰኘውን የኬሪ ክላርክሰን ዜማ እናገኛለን። You know the bed feels warmer sleeping here alone. You know I dream in color and do the things I want. You think you got the best of me. Think you've had the last. Kill you makes you stronger Thank yeah. yeah. ናሽቪል ቴነሲ ተወላጅ የሆነችውን የፖፕ ድምፃዊ የኬሊ ክላርክሰንን ስትሮንገር የተሰኘውን ዜማዋን ነበር ያደመጥነው። እንደ አውሮፓውያን አቆጣጠር በ2002 በተካሄደው የመጀመሪያው ዙር የአሜሪካን አይዲል የዘፈን ውድድር ተወዳድራ ያሸነፈችው ኬሊ ክላርክሰን 25 ሚሊዮን በላይ የአልበም ቅጅን የሸጠች ሲሆን ሶስት ግራሚዎችንም አሸንፋለች። ኬሊ ከሙዚቃ ሙያ በተጨማሪ የተዋጣላት የፊልም ተዋኝና ደራሲም ነች። ቀጥለን የምናደምጠው ደግሞ ስክሪም የተሰኘውን ማይክል ጃክሰን ከታናሽ እህቱ ከጀነት ጃክሰን ጋር የሚጫወቱትን ዜማ ይሆናል። ስክሪም disgusting by all the injustice, all the injustice. All the injustice. ስክሪም የተሰኘውን የማይክል ጃክሰንን ዜማ ነበር ያደመጥነው። ዜማውን የተጫወተው ከታናሽ እህቱ ከጀነት ጃክሰን ጋር ነው። በመቀጠል ደግሞ ቢዮንሴና ኤድ ሸረን በጋራ የተጫወቱትን ፐርፌክት ወደ ተሰኘው ዜማ ነው የምወስዳችሁ። ፐርፌክት I found a girl, beautiful and sweet. Well, I never knew you were the someone waiting for me. Cause we were just kids when we fell in. I hope that someday we'll share our home. I found love to carry more than just my secrets, to carry love, to carry children of our own. We are still kids, but we're so in love, fighting against all odds. Be alright this time, darling. Just hold my hand. Be your girl, you'll be my man, and I see my future in your eyes. Well, baby. When I saw you in that dress looking so beautiful I don't deserve this darling you ፐርፌክት የተሰኘውን እንግሊዛዊ ድምፃዊ ኤድ ሸረን እና የአሜሪካ የተዋ ድምፃዊ ቢዮንሴ በጋራ የተጫወቱትን ዜማ ነበር እያደመጥነው። የተከበራቸው የሙዚቃ ቃና አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁኝ ስለቆያችሁ እያመሰገንኩኝ የምሰናበታችሁ ድራንክ ኦኒው በተሰኘው በሉክ ብራይን የሀገረሰብ ዜማ ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንበት። ደሳለኝ መኮንን ነኝ በእኔ በኩል Riding wood falling like snow in July. Sunset Riverside four wheel drives in a tail light circle. Roll down the windows, turn it on up. Pour a little crown in a Dixie cup, get the party started. Girl, you make my speakers go boom boom. Dancing on the tailgate. gotta be the best buzz I'm in cherry bombs into my fire good god almighty girl you make my speakers go boom boom dancing on the tailgate in the full moon that kind of thing makes a man go mm -hmm. you're looking so good and what's the left of those blue jeans trip of honey on the money make a god of አድማጮች አሁን ቅርብ ጊዜ የደረሰን ዜና አለ፣ አስቀድማለሁ። የፌዴራል መንግሥት የጸጥታ አካላት በኦሮሚያና በቤንሻንጉል አዋሳኝ አካባቢዎች ያለውን ችግር ለመፍታት ታጣቂዎች እንደሚገቡ ተገለጸ። የፌዴራል የጸጥታ አካላት ጣልቃ የሚገቡት ከኦሮሚያና ከቤንሻንጉል ክልሎች በቀረበው ጥያቄ መሠረት መሆኑን ብሔራዊ የጸጥታው ምክር ቤት አስታውቋል። እስክንድር ፍሬው አጠር ያለ ዘገባ ልኮልናል። የኢትዮጵያ ብሔራዊ የጸጥታ ምክር ቤት ዛሬ ያካሄደው ስብሰባ በምዕራብ ኢትዮጵያ በተለይም በኦሮሚያና በቤንሻንጉልጉሙዝ አዋሳኝ አካባቢዎች ያለውን ሁኔታ የገመገመ ነው። ማምሻውን ይፋ የተደረገው መግለጫ እንዳለው ታዲያ በዚህ አካባቢ ያለውን የጸጥታ ሁኔታና ሰብዓዊ ቀውስ መቆጣጠር ከሁለቱ ክልሎች አቅም በላይ ነው። ክልሎቹ ራሳቸውም የፌዴራል መንግሥት የጸጥታ አካላት በሕገ መንግሥቱ መሠረት ጣልቃ ገብተው ችግሮቹን እንዲያረጋጉ መጠየቃቸው በመግለጫው ተጠቅሷል። እናም የፌዴራል የጸጥታ አካላት በአካባቢው ተሰማርተው የህግ የበላይነትን እንዲያስከብሩ፣ የተፈናቀሉ ዜጎችንም ወደ ቤት ንብረታቸው እንዲመልሱ መወሰኑን ምክር ቤቱ አስታውቋል። እነዚሁ የፌዴራል የጸጥታ አካላት ተጠርጣሪዎችን ወደ ህግ እንደሚያቀርቡ ማስረድቷል። መንግስት የህግ የበላይነትን ለማስከበር የሚወስደው ይህ እርምጃ በተለያዩ ክልሎችም ተጠናክሮ እንደሚቀጥል መግለጫው ጠቁሟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የቀድሞው የዩናይትድ ስቴትስ ፕሬዚደንት ጆርጅ ደብሊው ሀርበርት ዋከር ቡሽ በተወለዱ በዘጠና አራት ዓመታቸው ከዚህ ዓለም በሞት ተለይተዋል። በቤተሰባቸው ቃል አቀባይ መግለጫ መሠረት በፓርኪንሰንስና ሌሎች ምክንያት በጽኑ ታመው ለብዙ ዓመታት በሆስፒታል ክትትል ሲደረግላቸው የቆዩት የቀድሞው የዩናይትድ ስቴትስ ፕሬዚደንት ቡሽ ትላንት ማታ ያረፉት ሂውስተን፣ ቴክሳስ በሚገኘው መኖሪያ ቤታቸው ውስጥ ነው። ጆርጅ ደብሊው ቡሽ እንደ አውሮፓውያን አቆጣጠር ከ1989 እስከ 1993 ዓ ም ድረስ ዩናይትድ ስቴትስን የመሩ 41ኛው ፕሬዚደንት ነበሩ። በ1989 ዓ ም መሪ ሆነው ከመምረጣቸው በፊት የቀድሞው የዩናይትድ ስቴትስ ፕሬዚደንት በዓለሙና በአሜሪካ ፖለቲካ መድረክ በምርጫዎች ሲወድቁና ሲነሱ ቆይተዋል። በእርሳቸው አመራር ወቅት የሀገሪቱ ኢኮኖሚ እየወደቀ በመምጣቱና የሥራ አጡ ቁጥር በመብዛቱ በ1992 ዳግም ተመርጠው ወደ ዋይት ሃውስ ለመግባት ያደረጉት ጥረት አልተሳካላቸውም። በምርጫው ተሸንፈው ወጥተዋል። ፕሬዚደንት ደረጃ ከመድረሳቸው በፊት በተለያዩ ቁልፍ ስልጣኖች አገልግለዋል። ዜናው አበቃ። ቪኦኤ የአማርኛ አገልግሎት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅት የዛሬ ቅዳሜን ከዚህም ከዚያም በዚህ አበቃን። ብርሃን ኃይሉ ፕሮግራሙን መርታለች። አዲሱ አበባ አስተናግጃለሁ። ደህና ደሩ። ነገ እሁድ እንገናኛለን።